በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤታማነት ማነስ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ባለፈው ሳምንት ባወጣው መግለጫ አስታወቀ። የችግሩን መንስኤ ለማወቅም የራሱን ጥረት እያደረገ መሆኑ ተጠቁሟል። መለስካቸው አምሃ ዝርዝሩን ይዟል። ኢዜማ በጽሁፍ ባሰራጨው መግለጫ ባለፉት ስድስት ወራት በእነዚህ የሀገሪቱ ክፍሎች ከሰብአዊ ርኅራኄ ውጭ አሰቃቂ ድርጊቶች የተፈጸሙ መሆናቸውን አስታውሶ በመንግሥት የተወሰዱት እርምጃዎች ግን ችግሩን የማይመጥኑ ናቸው ይላል። በዚህም ምክንያት የንጹሐን ሕይወት ዛሬም የጠፋ መሆኑንና የዜጎችን ደህንነት የማይጠበቅበት ሁኔታ ስለተፈጠረ በአካባቢው የሚኖሩ ዜጎች የፌዴራልም ሆነ የክልል መንግስታት በሕይወት የመቆየት ዋስትናን ሊሰጡን አይችሉም ብለው እንዲያምኑ የሚገደዱበት ደረጃ ላይ ደርሰዋል ይላል መግለጫው። መግለጫውን መሠረት አድርጎ ቪኦኤ ተጨማሪ ማብራሪያ እንዲሰጡት ለፓርቲ ኮሚኒኬሽን ቡድን መሪ ለአቶ ዘላለም ወርቅ አገኘሁ መግለጫውን በእነዚህ የሀገሪቱ ክፍሎች የተለየ ችግር ያለ በሚመስል መንገድ በዚህ ወቅት ለማንሳት ለምን ፈለጋችሁ የሚል ጥያቄ አቅርቦ ነበረም። እነዚህ ቦታዎች ሰው የተመረጠ ጥቃት የሚደርስበት ከፍተኛ መፈናከል ያለበት ቦታ ነው ብለን መግለጫ ወጥተናል። መንግስትም ጉዳዩን ያውቀዋል። አሁን የትላንትናው መግለጫ ያስፈለገበት ምክንያት ቦታዎቹን ካለማወቅ ወይ ደግሞ ችግሩ እንዳለ ካለመረዳት የመጣ አይደለም ብለን ማመን ላይ ደርሰናል። የችግሩ ትኩረት ሰጥቶ መፍትሄ የመስጠት አቅም አለ ደግሞ መፍትሄ ያለመስጠት ችግር ነው ብለን ስላመንን ነው። እና ትኩረት ሊሰጠው ይገባል የሚል አቅጣጫ ለማስያዝ ነው። ከዛ ውጭ ግን የመግለጫውንም ይዘት ካየኸው በጣም በተደጋጋሚ ቦታዎቹ ላይ ጥቃት እየደረሰ ነው። ከዛም ደግሞ የበዘለለ የሚያሳስብ ደግሞ የክልል አስተዳደሮች በጉዳዩ ላይ ሲጠየቁ ኃላፊነት ሲወስዱ ያለማየት ነገሩን አሳሳቢ ያደርገዋል። ከዚህ በፊት የተጠየቀ ሰው የለም። ከዚህ በፊት እርምጃ የተወሰደበት ሰው የለም። ስለዚህ ምንም ችግር የለባቸውም። ደግሞ ያንን ጥፋትና ያንን ምርኪት ላለመፈጸማቸውና ይሄ አሳስቦን መግለጫ አቶ ዘላለምን የዚህ ችግር መንስኤዎች ምንድን ናቸው ብሎ ፓርቲያቸው እንደሚያምን ወይም በዚህ ረገድ የተለየ የአካባቢው ሁኔታ ትንታኔ ፓርቲያቸው ይኖረው እንደሆነም ቪኦኤ ጥያቄ አቅርቦላቸዋል። ወለጋ አካባቢ ሆነ ሸኔ የሚባለው ቡድን የሚንቀሳቀስበት ሄሪያ ነው። ከዚህ በፊት ሁለት ሶስት ጊዜ ተደጋጋሚ ጥቃቶች እና አርኬቶች የተሰራበት ነው። ይህንን መንግስት ያውቀዋል። የቡሉ እንቅስቃሴ የሚታወቃል እና እንደ መንግስት ከጀርባ ያሉ ሀይሎችን በደንብ አጥንቶ መፍትሄ መስጠት ኃላፊነት አለባቸው። እኛ ግን እንደ ፓርቲ ሁሌም የሚያሳስበን ድንገት ምንም የማይታወቅበት ቦታ ላይ ምንም መረጃ የሌለም ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ወይ መንግስት መረጃ የሌለው ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ድንገታዊ ጥቃት ነው ወይም ደግሞ የሽብር ጥቃት ነው ሊለው ትችላል። እነዚህ ጥቃቶች ግን ተደጋግሞ የሚፈጸመባቸው ቦታው እና ለመንግስት የሚታወቁ ቦታዎች ናቸው። የተለዩ ቦታዎች ናቸው። ህዝብን አድል እያጠቃ ያለው እንደምታየው የተወሰኑ የታጠቁ ቡድኖች ናቸው ታርጌት እያደረጉ አንድን ብሔረሰብ የመግደል ዘመቻ ውስጥ የገቡት እና ይሄ በመንግስት ደረጃ አናሊሲስ ተሰርቶበት እየተሸነፈ ካለው ሀይል ጋርም ግንኙነት ያለው ነገር ከሆነ እኔ አይ ቲንክ በጊዜ ተቆርቶ ሊጣል የሚገባው ነው ብዬ ነው። አቶ ዘላለምም ሆኑ ፓርቲው እንደሚሉት ዋናው ችግር ለዚህ አካባቢ በቂ ትኩረት አልተሰጠም የሚል ይመስላል። የመተከሉ ጊዜውን ካየ በኮማንድ ፖስት መተዳደር ከጀመረ ምን ያህል ጊዜ ሆነ? መከላከያ ኮማንድ ፖስት ቦታ ላይ በጣም ረጅም ጊዜ ነው። ባለፉት ሶስት አራት ወራት ኮማንድ ፖስት ስር ያለ ቦታ ላይ እና በኮማንድ ፖስት ስር ያለ ቦታ ስር ነው እንግዲህ እንደዚህ አይነት ጥቃቶች እየተፈሰ ያለ ጥላ ጉዳዩን በደንብ ማጥናት ይፈልጋል። ይሄኛ የትኩረት ጉዳይ ነው ብለን ያለው ለዚህ ነው። አካባቢ አደጋ ኤሪያ እንደሆነ ትኩረት ሰጥቶ መፍትሄ መስጠት ችግር አለ ብለን በእናንተ እንግዲህ እንዳላችሁት ችግሩን ለማስቆም በቂ ትኩረት አልተሰጠውም የሚል ነው። ትኩረቱ የጎደለው ከየት ነው? ከፌዴራል መንግስቱ ነው? ከክልሉ መንግስት ነው? ወይም ከተጎራባች ክልሎች ነው? ምንድን ነው? ትኩረት ስትሉ ምን ማለታችሁ ነው? እዚህ ላይም ሁለት ነገር ልበል። ምን መሰለህ አንደኛ በቀብም እንግዲህ እንዳየነው የቤንሻንጉል ክልል የሚያስተዳድረው የቤንሻንጉል ብልጽግናና የአማራ ክልልን እያስተዳደረ ያለው የአማራ ብልጽግና እንግዲህ እርስ በርስ የሚሰጣቱትን ምልልሶች እያየን ኃላፊነት ከመውሰድና አካባቢው ላይ የተፈጠረውን ችግር ከመፍታት ይልቅ የክልሎች ጎንዮሽ ፉክቻ አድርገውታል ጉዳዩ ነው። ያው ለችግሩ መጀመሪያ በቤንሻንጉል ክልል ደረጃ ለመፍታት ተሞክሮ አቅቷል፣ አልተቻለም። ስላልተቻለ በፌደራል ደረጃ በመከላከያ ሰራዊት የሚመራ ኮማንድ ፖስት ተቋም ይህ ኮማንድ ፖስትም እንግዲህ ሊፈተው አልቻለም። እሱ እዛ እያለ ነው ዜጎች እየተገደሉ። ይህን የሚያሳየው መንግስት ለእንደዚህ አይነት ፖኬት ቦታዎች ትኩረት ከመስጠት ይልቅ ሀይል ሚዛኑን ወደ ሰሜን አድልቷል፣ ወይ ደግሞ እንግዲህ እዛ ያለውን ጦር አውጥቶ ይሁን ወይ እዛ ላይ ትኩረት ያለማድረግ ችግር ነው እንጂ ያመጣው ከክልል አልፎማ ቤንሻንጉል ክልል እንደማይችለው በመከላከያ የሚመራ ኮማንድ ፖስት ተቋቁሞ እሱ ነበረ ኦፕሬሽኑን እየመራ የነበረው። አሁን እሱም እያለ ሰዎች ከተገደሉ፣ ቦታው ላይ ኮማንድ ፖስት ተቋቁሟል፣ ግን በትኩረት ስራ እየተሰራ አይደለም። ኮማንድ ፖስት ማቋቋም ብቻ ውጤት ሊያመጣ አይችልም እና ትኩረት አጥቷል አቴንሽናችን ወይም ወደ ሌላ ቦታ ሄዷል ትኩረት አጥቷል ያንበት አንዱ ምክንያት ይሄ በሁለቱ ክልል እያስተዳደሩ ባሉ ሀይሎች መካከል ደግሞ የምናየው ደግሞ ሽኩ አሳሳቢ እንደ ፓርቲ የፓርቲያቸው የውስጥ ጉዳይ ቢሆንም እንደ መንግስት ግን አገር እየመሩ ያሉ ፓርቲዎች በአደባባይ እንደዚህ ዓይነት ሽኩቻ ውስጥ ሲገቡ ስታይ ሌላ አሳሳቢ ራስ ምታት ይሆነባል የቤኒሻንጉል ብልጽግናና የአማራ ብልጽግና የሚያወሩት ምክንያቶች ስታይ ና አካባቢውን ጠቅላላ ስጋት እንዲኖርበት አድርገዋል። በጣም ቮለታይል ኤሪያ ነው። እንደምታውቀው ታላቁ ህዳሴ ግድብ ያለበት ኤሪያ ነው። በጣም ሰፊ የሆነ ቦርደር ከሌላ ሀገር ጋር የምንጋራበት አካባቢ ነውና በጣም ጥንቃቄ የሚፈልግም ቦታ ትኩረት ተነስቷል ብለን ነው የምናውቅ። የፓርቲው የኮሚኒኬሽን ቡድን ኃላፊ እንደሚሉት ከሆነ ድርጅታቸው የራሱን መዋቅር ተጠቅሞ የመጀመሪያ ደረጃ ጥናት አድርጓል። በቅርብ ጊዜም ስፋትና ጥልቀት ያለው ጥናት ለማካሄድ ቡድን ያሰማራል። ከዚህ በመነሳት የራሱን ምክረ ሀሳብም ያቀርባል ብለዋል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ